የኢትዮጵያ ብሔራዊ ምርጫ ቦርድ ከቀናት በፊት በነበረው መደበኛ ስብሰባው ሰማያዊ ፓርቲ ከአምስት ወራት በፊት ያካሄደውን ጠቅላላ ጉባኤ ተቀብሎ እውቅና መስጠቱን አስታወቀ። እውቅናው የዘገየው በማጣራት ሂደት እንደሆነም ቦርዱ ለፓርቲው በጻፈው ደብዳቤ ጠቁመዋል። የቀድሞውና የአሁኑ የፓርቲው መሪዎች በጉባኤው ሕጋዊነት ላይ ሲወዛገቡ ቆይተዋል። መለስካቸው ማሃ ዝርዝሩን ይዟል። የኢትዮጵያ ብሔራዊ ምርጫ ቦርድ ትናንት ለሰማያዊ ፓርቲ በጻፈው ደብዳቤ ቦርዱ የካቲት 7 ቀን 2009 ዓ ም ባካሄደው መደበኛ ስብሰባው ፓርቲው ያቀረበው የጠቅላላ ጉባኤ ሰነድ በሕጉና በፓርቲው መተዳደሪያ ደንብ መሠረት የተፈጸመ ስለ መሆኑ ከመረመረ በኋላ ፓርቲው ያካሄደውን ጠቅላላ ጉባኤ በመቀበል ዕውቅና ሰጥቷል ይላል። በቦርዱ ጽሕፈት ቤት ኃላፊ አቶ ነጋ ዱፊሳ ፊርማ የወጣው ደብዳቤ ሲያጠቃልልም በመሆኑም መስከረም 28 ቀን 2009 ዓ ም ያካሄደው ጠቅላላ ጉባኤ በቦርዱ ተቀባይነት ያገኘ መሆኑን በአክብሮት እናሳውቃለን ብሏል። ፓርቲው ጉባኤውን መስከረም መጨረሻ ላይ በራሱ በፓርቲው መተዳደሪያ ደንብና በሀገሪቱ ህግ መሰረት እንዳደረገ የሚያመለክተው ይህ ደብዳቤ የጉባኤውን ዘገባም ለቦርዱ ያስገባው ጉባኤው በተጠናቀቀ በሁለት ቀናት ውስጥ እንደነበረ ያሳያል። ይሁንና የቦርዱ ጽፈት ቤትና ፓርቲው ጉባኤውን በተመለከተ ፓርቲው ያቀረበው ሰነድ በህጉና በፓርቲው መተዳደሪያ ደንብ መሰረት የቀረበ መሆኑን ለመመርመር ከጥቅምት ወር ጀምሮ እስካለፈው ታኅሣሥ ወር ድረስ ደብዳቤዎችና ሰነዶች ሲለዋወጡ መቆየታቸውን ይጠቁማል። ፓርቲው ያላሟላው ጉዳይ እንደነበረም ያመለክታል። ያላሟላው ጉዳይ የተባለውን ግን ደብዳቤው ግልጽ አላደረገም። ይህ አሁን እውቅና ያገኘው ጉባኤ ከተከናወነ በኋላ በአዲሱ የአመራር አባላትና በቀድሞ የሰማያዊ ፓርቲ አመራር አባላት መካከል አለመግባባት እንደነበረ በአያሌ የመገናኛ ብዙሃን ሲዘገብ ቆይቷል። በቀድሞ የፓርቲው ሊቀመንበር በአቶ ይልቃል ጌትነትና በአሁኑ ሊቀመንበር በአቶ የሸዋስ አሰፋ መካከልም ውዝግቡ ገሃድ መውጣቱ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ